ቤቱን በማካከል እና በማለት ህጻናትን በትምህርት ቤት በመደብደብና ቤት መኖሪያ ቤታችንና በማሰደድ ከወንዝ ደግሞ ውሃ ሴቶች ቀድተው እንዳይጠጡ በመፈልፈል በተለያዩ ነገሮች ነው። በቃ በዚህ ነው ያባረሩን እንጂ ከሌላ ቦታ የተፈናቀሉት ደግሞ በእያንዳንድ የመንግስት ካድሬዎች ህዝቡን እያጋጩ ነው መሰለኝ። በኦሮሞና በአማራ መካከል የሚደረገው ማንኛውም ችግር እኮ በመንግስት የመጣ እንጂ በኦሮሞና በአማራ መካከል የሚደረግ ግጭት አይደለም። ከኦሮሚያ ክልል ቀለም ወለጋ ዞን ከስምንት ወራት በፊት መፈናቀላቸው የተናገሩ የአማራ ክልል ተወላጆች ከሁለቱም ክፍሎች መፍትሄ አጥተናል ሲሉ ካማረሩበት አስተያየት የተወሰደ ነው። ዝርዝሩ በዕለቱ አብይ ርሳችን ይቀርባል። የኢትዮጵያ ፓርላማ በነገ ዕለት በሚያካሄደው መደበኛ ስብሰባ የአስቸኳይ ጊዜ አዋጁ እንዲነሳ በሚኒስትሮች ምክር ቤት በቀረበው ሀሳብ ላይ ይወያያል ተብሎ ይጠበቃል የምህረት አሰጣጥና አፈጻጽምን በተመለከተም በዚሁ የሚኒስትሮች ምክር ቤት የተዘጋጀው ረቂቅ ሀሳብ ከፓርላማው የነገ አጀንዳዎች አንዱ እንደሚሆን ተገልጧል ይህ ረቂቅ የተዘጋጀው አጠቃላይ ምህረት አዋጅ ስለመሆኑ ግን እስካሁን ማረጋገጫ አልተገኘም ይላል የመጽሔቱ አንድ ዘገባችን ነው ቆየት ብሎ ይቀርባል አሁን ርዕሰ ዜናዎችን እናሰማለን። ኤርትራ ከኢትዮጵያ ከተገነጠለች ወዲህ በየብስ የተከበበችው ኢትዮጵያ በወታደራዊ ኃይሏ በምታደርገው ለውጥ የአየር ኃይል የመመስረት እቅድ እንዳላት ከመንግስት ጋር የተሳሰረ ሚዲያ መግለጹን ሮይተርስ የዜና አገልግሎት ዘግቧል። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ራሳቸውን ከወንጀል የመማር ፍጹም ስልጣን እንዳላቸው የህግ ምሁራን መናገራቸውን ገልጸዋል ይሆንና። አቻምና በዩናይትድ ስቴትስ በተካሄደው ምርጫ የሩሲያ እጅ ከመግባቱ ጋር የሚያገናኝ ነገር ስለሌለ ለምን ለራሴ ምህረት አደርጋለሁ? ሲሉ ጠይቀዋል። ሳምንታዊ ቅንብሮች፣ ስፖርትና ውይይትን ጨምሮ በልዩ ልዩ ርዕሶች ዙሪያ የተሰናዱ ቅንብሮችን ይዘናል። ጤና ይስጥልን እንደምናመሻችሁ፣ ክቡራትና ክቡራን አድማጮቻችን፣ ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችም አሉን። የዕለተ ምሽት ስርጭት አስተናጋጆች አሉላ ከበደና አዳነች ፍስሐየንን ከአቀናባሪያችን ብርሃን ኃይሉና ከስርጭት መሀንዲሱ ጋር እስከ አራት ሰዓት አብረናችሁ እናመሻለን። በቅድሚያ ግን የዕለቱን ሀያለም ዜና ኤርትራ ከኢትዮጵያ ከተገነጠለች ወዲህ በየብስ የተከበበችው ኢትዮጵያ በወታደራዊ ኃይሏ በምታደርገው ለውጥ የአየር ኃይል፣ የባህር ኃይል የመመስረት እቅድ እንዳላት ከመንግስት ጋር የተሳሰረ ሚዲያ መግለጹን ሮይተርስ የዜና አገልግሎት ዘግቧል። ኢትዮጵያ የባህር ኃይሏን እንደ አውሮፓ አቆጣጠር በ1991 ዓም ያፈረሰችው ክፍለ ሀገሯ የነበረችው ኤርትራ ለ30 ዓመታት ያህል የነፃነት ትግል አካሂዳ ከተገነጠለች በኋላ መሆኑ ይታወቃል። ይሁንና ኢትዮጵያ አሰልጣኝ የባህር ኃይል ተቋም እንዳላት ሮይተርስ የዜና አገልግሎት ዘግቧል። ኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ባለፈው አርብ ከከፍተኛ ወታደራዊ ባለሥልጣኖች ጋር በተሰበሰቡበት ወቅት የብሔራዊ መከላከያችንን ብቃት ለማጠናከር በተደረገው ጥረት መሰረት በአፍሪካ እጅግ ጠንካራ ከሚባሉት በየብስ የአየር ኃይል ለመገንባት ችለናል ማለታቸውን ፋና ብሮድካስቲንግ ኮርፖሬሽን ጠቅሷል። ደቡብ ሱዳንን አሁን ወዳለችበት ቀውስና መከራ እንድታሽቆለቁል ምክንያት ሆነዋል ያሏቸውን ተፋላሚ ኃይሎች መሪዎች የአሁን ምግባራቸውን እንዲለውጡ ለማስገደድ የሚቆነጥጡ የገንዘብና ሌሎችንም እርምጃዎች እንደሚወስዱባቸው የተባበሩት መንግስታት ድርጅት የአጣዳፊ ጊዜ እርዳታ አስተባባሪ ማርክ ላውኮክ ጥሪ ያስተላለፉ። ሊሳ ሽላይን ከጄኔቫ ያጠናቀረችውን የዚህን ዘገባ ዝርዝር ሶሎሞን አባተ ይዘው ቀርበዋል። ብረት አንጋጆቹ አማጽያን ግድያና መድፈርን መሳሪያ አድርገው በሲቪሉ ላይ እያደረሱ ያሉት ስቃይ ከሸክም በላይ መሆኑን ከአራት ሚሊዮን በላይ ደቡብ ሱዳናውያን ከየቤታቸው መፈናቀላቸውን የሚያሳዩ መረጃዎች ብዙ ናቸው። የተባበሩት መንግስታት ድርጅት የሚያወጣቸው ሪፖርቶች እንደሚናገሩት ደግሞ ከህዝቧ ከግማሽ በላይ የሚሆነው ቁጥሩ ወደ ሰባት ሚሊዮን የሚጠጋ ሰው ሰብአዊ እርዳታ ያስፈልገዋል። የሰላሙ ሂደት አንዳች ያሳየው ፍሬ አለመኖሩንና ጦርነቱ መቀጠሉን የመንግስታቱ ድርጅት የአጣዳፊ እርዳታ መርሃ ግብር አስተባባሪ ማርክ ላውኮክ ተናግረዋል። ጅምላ የሰብአዊ መብቶች ረገጣና የህዝቡ መከራ ማየላቸውን አመልክተዋል። የበረቱት ተዋጊዎችና አዋኪዎች አሉ፣ ላውኮክ ሰላምንና የሰውን ደህንነት ከቁብ አይጥፉትም። ጦሩን በሚያዙት ሰዎች የገንዘብ ጥቅም ላይ ይበልጥ በቀጥታ ያነጣጠሩ እርምጃዎች መወሰድ አለባቸው ሲሉ ላውኮክ ከቪኦኤ ጋር ባደረጉት ቃለ ምልልስ አሳስበዋል። በሌሎች አካባቢዎች ቪዛ እንዳያገኙ ይደረጋል። የተለያዩ የገንዘብ ማዕቀቦች ተጥለዋል። የደቡብ ሱዳን የተለያዩ ፓርቲዎች የሀገሪቱን የከርሰ ምድር ዘይት፣ ወርቅ፣ ዋርካዎቿንና ሌሎችም የተፈጥሮ ሀብቶቿን ራሳቸውን ለማበልጸግ የመጠቀማቸው ነገር ብዙዎችን እያሳሰበ ነው። እጅግ የበዛ የደቡብ ሱዳን ወረት ወደ ውጭ እንዲወጣ መደረጉም የብዙዎች ስጋት ምክንያት ሆኗል። አንዳንድ መንግስታት እነዚህን የተደበቁ የሀብት ክምችቶች ምንነትና ምንጭ እንዲፈትሹ የሚያስችሏቸውን ህጎች እያወጡ መሆናቸውን ሚስትር ላውኮክ አመልክተው ዩናይትድ ስቴትስ ለደቡብ ሱዳን የምትሰጠውን እርዳታ ለመፈተሽ ሰሞኑን መወሰኗ እንዳስደሰታቸው ገልጸዋል። ተመሳሳይ እርምጃም በአውሮፓ የሰብዓዊ ጉዳዮች ኮሚሽን እየተወሰዱ መሆናቸውንም ጠቁመዋል። በእርዳታ አቅርቦት ላይ ለውጦችን የማድረግ አስፈላጊነት ግምት ውስጥ ቢገባም ለደቡብ ሱዳን ህዝብ ሊደርስ የሚገባ እርዳታ ግን እንዲቋረጥ ማንም እንደማይጠየቅ የሚገልጹት የመንግስታቱ ድርጅት የአጣዳፊ እርዳታ መርሃ ግብር አስተባባሪ ማርክ ላውኮክ አጣዳፊ ድጋፍ ካልደረሰ ሁኔታዎች ሊባባሱና ብዙ ሰውም ሊሞት እንደሚችል አስጠንቅቀዋል። በሌላ በኩል ደግሞ ዩናይትድ ስቴትስ ያቀረበችው በደቡብ ሱዳን ላይ የተጣለው ማዕቀብ ለተጨማሪ አርባ አምስት ቀናት እንዲራዘም የሚጠይቀው ሐሳብ ባለፈው አርብ በጸጥታ ጥበቃ ምክር ቤቱ ጸድቋል። የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ ራሳቸውን ከወንጀል የመማር ፍጹም ስልጣን እንዳላቸው የህግ ምሁራን መናገራቸውን ገልጸዋል። ይሁንና አቻምና በዩናይትድ ስቴትስ በተካሄደው ምርጫ የሩሲያ እጅ ከመግባቱ ጋር የሚያገናኘኝ ነገር ስለሌለ ለምን ለራሴ ምህረት አደርጋለሁ ሲሉ ጠይቀዋል። ትራምፕ ዛሬ በትዊተር ባስተላለፉት መልእክት ልዩ መርማሪ ሮበርት ሙለር ለአንድ ዓመት ያህል በማካሄድ ላይ ያሉትን የምርመራ ሂደት ማቆሚያ የሌለው ክትትል በማለት በተለመደው መልክ አጥላልተውታል። የፕሬዚዳንቱ ጠበቃ ሩዲ ጁሊያኒ ትራምፕ በወንጀለኛነት የተፈረደባቸውን ሶስት ወግ አጥባቂ ሰዎች ምህረት ያደረጉ ሲሆን ለራሳቸው ምህረት የማድረግ እቅድ የላቸውም በማለት ትላንት ተናግረዋል። ፕሬዚደንቱ ራሳቸውን ቢምሩ በዩናይትድ ስቴትስ የፖለቲካ ትርምስ ይኖራል ሲሉም አክለዋል። በሌላ የተያያዘ ዜና የዩናይት ስቴትሱ ፕሬዚዳንት ዶናልድ ትራምፕ ስልጣን ከተረከቡ ዛሬ አምስት መቶ ቀናቸውን ደፈኑ። ከማንኛውም የአሜሪካ ፕሬዚዳንት የበለጠ ብዙ ስራ ማከናወኒን ብዙ ሰዎች ያምናሉ ነው ያሉት። ትራምፕ የግብር መጠን መቀነሱን፣ በሀገሪቱ ወታደራዊ ኃይል መጎልበቱን፣ ወንጀልና ሕገወጥ ፍልሰት መቀነሱን፣ የድንበር ጥበቃ መጠናከሩንና የምጣኔ ሀብት እድገት ካስገኟቸው እርሳቸው ከሰሯቸው ስኬትም ካገኙባቸው መካከል ናቸው ነው ብለው ያሉት። የትራምፕ የፕሬዚዳንትነት አስራ ሰባተኛ ወሩን በያዘበት በአሁኑ ወቅት የአገሪቱን የከፋፈሉ ወይም በተከፋፈለ ሁኔታ የሚመሩ ሰው ተደርገው መታየታቸው ቀጥሏል። የሕዝብ አስተያየት መለኪያ አሃዞች እንደሚያሳዩትም በፕሬዝዳንቱ ስራ ከሚረኩት የማይረኩት ያይላሉ። ያልረኩት ሃምሳ ሁለት ነጥብ ስምንት ከመቶ ሲሆኑ በሳቸው ስራ ረክተናል የሚሉት ደግሞ አርባ አራት ነጥብ አራት ናቸው። ከሩሲያ የምርጫ ጣልቃ ገብነት ጋር ግንኙነት ይኖራቸው እንደሆን ለማጣራትም ለአንድ አመት ያህል ምርመራ እየተካሄደ መቆየቱ ይታወቃል። የጓታማላ አደጋ መከላከል አገልግሎት ትላንት ጓታማላ ከተማ አጠገብ በፈነዳው እሳተ ገሞራ ቢያንስ ሀያ አምስት ሰዎች መሞታቸውን አስታውቋል። የአደጋ መከላከል ባለስልጣኖች በገለጹት መሰረት በእሳተ ገሞራው ፍንዳታ ከአንድ ሚሊዮን በላይ የሚሆኑ ሰዎች ተነክተዋል። ፍንዳታው ከደረሰበት አካባቢ 3100 የሚሆኑትን ሰዎች ወደ ሌላ ቦታ እንዲዛወሩ ተደርጓል። ሀያ ጉዳት የደረሰባቸው ሰዎች ደግሞ ወደ ሕክምና ማዕከሎች ተወስደዋል። የምድን ሰራተኞች ሰዎችን እየረዱና የገቡበት ያልታወቁትን እየፈለጉ መሆናቸው ተገልጿል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። በሰሜን ኮሪያ ሶስት ከፍተኛ ወታደራዊ መሪዎች ከስልጣናቸው ተወግደው በሌሎች መተካታቸውን የደቡብ ኮሪያው ዮን ሀፕ የዜና አገልግሎት ዘገበ። ማንነታቸው ያልተገለጸ በደቡብ ኮሪያ የስለላ አገልግሎት አሉ የተባሉ ምንጮችን ጠቅሶ ዮን ሀፕ በዘገበው መሰረት አዲሶቹ ወታደራዊ መሪዎች ኖክዋንግ ቾል የመከላከያ ሚኒስትር፣ ሪዮንግ ጂል የኮሪያ ህዝባዊ ሰራዊት ጠቅላይ የጽፈት ቤት ኃላፊ እና ወታደራዊ ጄኔራል የኮሪያ ህዝባዊ ሰራዊት ጠቅላይ ፖሊት ቢሮ ኃላፊ ይሆናሉ ተብሏል። አድማጮች የምሽቱ ዜናችን እዚህ ላይ አብቅቷል። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበድና አዳኒት ፍሳሀየንን። በዓለም ዜናዎች የጀመረው መደበኛ ፕሮግራማችን በ19ና በ25 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ አራት ሰዓት ይቀጥላል። ወደ ቀዳሚው የዕለቱ አብይ ርዕስ ከማለፋችን አስቀድሞ ቆየት ብለው ከሚቀርቡት ዝግጅቶች አንዱን ለቅምሻ እስካሁን የተወሰዱትን እርምጃዎች በምናይበት ጊዜ ለምሳሌ የክስ መቋረጥና የቅርታ የማድረግ ነገር በምህረት አዋጅ ካልታገዘና ዋስትና ካልተሰጠው የተቋረጠውን ክስ መቀጠል ይቻላል። ዶክተር ካሳሁን አየለ ናቸው። በአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስና የዓለም አቀፍ ግንኙነቶች ትምህርት ክፍል መምህር ናቸው። በወቅታዊው የኢትዮጵያ ፖለቲካ ጉዳዮች ዙሪያ በተካሄደ ውይይት ከሰጡት ትንታኔ ማብራሪያ የተወሰደ ነው። አድማጮች፣ አሁን ወደ ቀዳሚው የዕለቷ ቢሆንስ። የኢትዮጵያ ፓርላማ በነገው ዕለት በሚያካሄደው መደበኛ ስብሰባ የአስቸኳይ ጊዜ አዋጁ እንዲነሳ በሚኒስትሮች ምክር ቤት በቀረበው ሀሳብ ላይ ይወያያል። የምህረት አሰጣጥና ፈጻጸም በተመለከተ በዚህ የሚኒስትሮች ምክር ቤት የተዘጋጀው ረቂቅ ሀሳብ ከፓርላማው የነገ አጀንዳዎች አንዱ ነው። ይህ ረቂቅ የተዘጋጀው አጠቃላይ የምህረት አዋጅ ስለመሆኑ ግን እስካሁን ማረጋገጫ አልተገኘም። እስክንድር ፍሬው ተከታይን ልኳል። የካቲት 9 2010 ዓ ም በሚኒስትሮች ምክር ቤት የታወጀው የአስቸኳይ ጊዜ አዋጅ ነው በነገ እለት እንደሚነሳ የሚጠበቀው። የሚኒስትሮች ምክር ቤት በጠቅላይ ሚኒስትር አብይ አህመድ ሰብሳቢነት ከትናንት በስቲያ ቅዳሜ ባካሄደው መደበኛ ስብሰባ አዋጁ እንዲነሳ ወስኗል። ይህንን የሚጠይቀውን ረቂቅ የውሳኔ ሀሳብም ነው ነገ ፓርላማው የሚመለከተው። የሚኒስትሮች ምክር ቤት በዚሁ የቅዳሜ ስብሰባ የአገሪቱን የጸጥታ ሁኔታ መገምገሙንና የተሻለ የሰላም ሁኔታ መፈጠሩን አስታውቋል። በመደበኛው የህግ ስርዓት ማስተናገድ የሚቻልበት ሁኔታ መኖሩን ማረጋገጡን የጠቀሰው እናም ህገ መንግስቱንና ህገ መንግስታዊ ስርዓቱን ከአደጋ ለመከላከል በሚል የተጣለው የአስቸኳይ ጊዜ አዋጅ በነገ ዕለት በይፋ እንደሚነሳ ይጠበቃል። ከሶስት ወራት በፊት ይህንኑ አዋጅ ለማጽደቅ የተሰባሰበው የኢትዮጵያ ፓርላማ በ27 ዓመታት ውስጥ ያልታየ ልዩነት ተንጸባርቆበታል። አዋጁን ለማጽደቅ በተካሄደው የድምፅ አሰጣት 88 አባላት ተቃውመዋል። ሰባት ደግሞ ድምፀ ታቀቡ አድርገዋል። የድምፅ አቆጣጠሩን ያልተቀበሉና አዋጁ በትክክል መጽደቁን እንደሚጠራጠሩ የገለጹ ወገኖችም አሉ። የኢትዮጵያ ፓርላማ የነገ ተጨማሪ አጀንዳ የምህረት አሰጣጥና አፈጻጸምን በተመለከተ በሚኒስትሮች ምክር ቤት የተረቀቀው አዋጅ ነው። ከታህሳስ 3 ጀምሮ ለ17 ቀናት የተካሄደውን የኢህአዴግ ስራ አስፈጻሚ ኮሚቴ ስብሰባ ተከትሎ የፖለቲካ መሪዎች ጋዜጠኞችና ሌሎች ታሳሪዎች ከወህኒ ቤት ወጥተዋል። በተለይ አዲሱ ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን ከመጡ በኋላ በአሸባሪነት የተፈረጁ ድርጅቶችን መሪዎች ጨምሮ በርካቶች በይቅርታና ክስ በማቋረጥ እየተፈቱ ነው። ይህንኑ እርምጃ አዎንታዊና ገንቢ ሲሉ የገለጹ የተቃዋሚ መሪዎችና የፖለቲካ ተንታኞች ግን ይቅርታውና ክስ ማቋረጡ ዋስትና በሚሰጥ ተጨማሪ አዋጅ እንዲታገዝ እየጠየቁ ይገኛሉ። በአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስና ዓለም አቀፍ ግንኙነት ትምህርት ክፍል መምህር የሆኑት ፕሮፌሰር ካሳሁን ብርሃኑ ይህንን ሀሳብ ካንጸባረቁት አንዱ ናቸው። እስካሁን የተወሰዱትን እርምጃዎች በምናይበት ጊዜ ለምሳሌ የክስ መቋረጥና ይቅርታ የማድረግ ነገር በዚህ አይነት በምህረት አዋጅ ካልታገዘና ዋስትና ካልተሰጠው የተቋረጠውን ክስ መቀጠል ይቻላል፣ የተደረገውን ይቅርታ ማጠፍ ይቻላል። ለምሳሌ ወይዘሮ ብርቱካን ሚደቅሳ በይቅርታ ከወጣች በኋላ አንዳንድ ነገሮችን ተላልፋለች። ይቅርታውን እሱ የቀጠለበትን ሁኔታ አይተናል። ስለዚህ የምህረት አዋጅ ከሆነ አምነስቲ ከሆነ ዋስትና ያለው ማለት ነው። ሌላም መንግስት ቢተካ ይህንን የማክበር ግዴታ አይኖርም። ሰሞኑን ያነጋገርኳቸው የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር ዶክተር መረራ ጉዲናም ተመሳሳይ ሀሳብ አንጸባርቀው ነበር። ይህን የእስረኞችን ጉዳይ አንድ ጊዜ ቢገላገሉ ነው የሚሻላቸው፣ ለመንግስቱም፣ ለኢህአዴግም ሁሉንም ቢያጠቃልል ለብሔራዊ መግባባቱም ለብሔራዊ እርቁም ተሻለ ይሆናል የሚል ግምት አለኝ። በሚኒስትሮች ምክር ቤት የጸደቀውና ፓርላማው ነገ የሚነጋገርበት የምህረት አሰጣጥና አፈጻጸም ምሁራኑ እያነሱ ካሉት የፖለቲካ ምህረት አዋጅ ጋር የተገናኘ ስለመሆኑ የታወቀ ነገር የለም ፓርላማው የሚያጸድቀው የፖለቲካ ምህረት አዋጅን ከሆነ ባለፉት 27 ዓመታት በፖለቲካ ምክንያት የተሰደዱትንና ከዚያ በፊትም ሄደው ወደ አገራቸው ለመመለስ ዋስትና የሌላቸውን ሁሉ ተጠቃሚ እንደሚያደርግ ምሁራኑ ይገልጻሉ። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። ከኦሮሚያ ክልል ቄለም ወለጋ ዞን ከስምንት ወራት በፊት መፈናቀላቸውን የሚናገሩ የአማራ ክልል ተወላጆች ከሁለቱም ክልሎች መፍትሄ ማጣታቸውን ተናገሩ የአሜሪካ ድምፅ በስልክ ያነጋገራቸው ነዋሪዎች እንደሚሉት በኢትዮጵያ በ1977 ዓ ም በተከሰተው ድርቅ ምክንያት ከወሎ ተፈናቅለው ኦሮሚያ ክልል ቄለም ወለጋ ዞን የተለያዩ ወረዳዎች ከሰፈሩ ከ33 ዓመታት በኋላ ከኖሩበት አካባቢ በኃይል ተፈናቅለው ለችግር መዳረጋቸውን ለአሜሪካ ድምፅ ገልጸዋል የአማራ ክልል አደጋ መከላከልና ምግብ ዋስትና ተጠሪ ጽህፈት ቤት አንድ ሺ አራት መቶ የሚጠጉ የቤተሰብ አባላት ከመኖሪያ ቀያቸው መፈናቀላቸውን ለክልሉ ብዙኃን መገናኛ አስታውቀዋል። የቆቦ ከተማ አስተዳደር በበኩሉ አሁንም ድረስ ተፈናቃዮቹ ወደ ከተማው እየገቡ መሆኑን ተናግረዋል። ጽዮን ግርማ በአማራ ክልል ተፈናቃዮች በተመለከተ የተለያዩ አካላትን አነጋግራ ተከታዩን ዘገባ አቀናብራለች፣ እንሆ በስልክ ያነጋገርናቸውና በአሁኑ ሰዓት በአማራ ክልል በቆቦ ከተማ እንደሚገኙ የገለጹልን የተለያዩ ነዋሪዎች እንደሚሉት ከ33 ዓመታት በፊት በ977 ዓ ም በደርግ የስልጣን ዘመን ከተከሰተው አስከፊ ረሃብ ለማምለጥ መንግስት በወቅቱ ወለጋ እየተባለ በሚጠራው አካባቢ፣ አሁን በቄለም ወለጋ ዞን ደንቢዶሎ ከተማ፣ ጫንቃ ዓለም፣ ተፈሪ መቻራ፣ ጨቆርሳ፣ ሀዋ ገላም በተባሉ ከተማና ወረዳዎች እንዲሰፍሩ መደረጋቸውን ነው። በዚህ ጊዜ ውስጥም ከአካባቢው የኦሮሞ ማህበረሰብ ጋር ደስታና ሀዘን ተጋርተው ንብረት አፍርተው ኑሮም መስርተው ሲኖሩ እንደነበረ ነው። ነገር ግን በጥቅምት 16 2010 ዓ ም በድንገት በተፈጠረ ግጭት የአንዳንዶቹ ቤታቸው ተቃጥሎ አንዳንዶቹ ደግሞ ቃጥሎ ወደ እነሱ እንዳይደርስ በፍርሃት አካባቢውን ለቀው መውጣታቸውንና በአሁኑ ሰዓትም በአማራ ክልል ውስጥ መጠለያ አጥተው በችግር ላይ መሆናቸውን ይናገራሉ። ከደንቢ ዶሎ ዙሪያ ተፈናቅለው ሰሜን ቆቦ ወረዳ ውስጥ መሆናል ናቸውን የሚናገሩት አቶ መሰለ ዝናቤን የተፈናቀሉበትን ምክንያት ጠይቄያቸው ነበር። አንዴ በቃ ጨፍሮ ተነሳብን። ህዝቡን ቤቱን በማቃጠልና በማለት ህጻናትን በትምህርት ቤት በመደብደብና ቤት መኖሪያ ቤታችንና በማሳደድ ከወንዝ ደግሞ ሴቶች ቀድተው እንዳይጠጡ በመከልከል በተለያዩ ነገሮች ነው። በቃ በዚህ ነው ያባረሩን እና ብዙ ግፍት ደርሷን በሴቶች እና በህጻናት በአቅመ ደካሞች ከዛ እና እየሸሸነ ወጣን። በቃ ይሄ የሆነው ጥቅምት ስንት ነው ጀመረው? መስከረም አስራ ስድስት ነው ግን ጥቅምት ላይ ነው ዝሆ ተነስቶ እየሸሸጭ አካላጭ አካ ሸሸ በየትውልድ ቦታው የተመለሰው ማለት ነው። የሄደው ግን በሰባ ሰባት በመንግስቱ ኃይለማርያም ዘመን ደዛታ ነው ሄደ እና ስቅሰጋ የሚባል ቦታ ነው። በዚያ ተሰርትጎ የነበረ ህዝብ ነው። በቃ ውጡ፣ ሀገራችን ልቀቁልን፣ ይሄ የኦሮሞ መሬት ነው በማለት ማለት ነው። እዚህ መልኩ ነው ያባረሩት፣ ሌላ ነገር አይደለም። አሁንም የቀጠለ ነው። እዛ ከዚህ በፊት ይሄ ነገር ተከስቶ ያውቃል? ሁለት ሺ ስድስት ጀምሮ ነው እንደ ኩንኩሽታውማ ቆይ ይተዋል ከዛ በፊትም ነው በዘጠና ስድስት ጀምሮ ነው ሁለት ሺህ ስድስት ጀምሮ እስካሁን በሀይለኛ እየጠነከረ ነው የመጣ እና የህግ አካል የተባለ ደግሞ በዛ ውስጥ በዛ ዙሪያ ማለት ነው አንዳችን ሄደን ስናመለክት የክልሉ ፖሊስም ሆነ የክልሉ አድማ ቤታይ ምናምን ወደ አገራችሁ ይሄዱ፣ ምን ታዲያ ባህር ዳር ያሉና ግቡ፣ ምን እናንተ እናድርግ ታዲያኛ ተቸገርን ይላሉ። አቶ መሰለ ከተፈናቀሉበት ጊዜ ጀምሮ የሚያስጠጋቸው ፍለጋ በመንከራተት ላይ እንደሆኑ ገልጸው፣ በድንገት ቤት አልባ ሆነን ቀርተናል ይላሉ። ከዛው አካባቢ ከሀዋ ገላን ወረዳ መፈናቀላቸውን የሚናገሩት ቆቦ ውስጥ እንደሚገኙ የገለጹልን አቶ በቀለ አባተ በበኩላቸው በደረሰባቸው ችግር ማዘናቸውን ገልጸው፣ አሳሳቢው ጉዳይ ከዚህ በኋላ ያለው ነው ይላሉ። ዝሮ ዝሮ የበላይ ችግር ነው። ያዙ ችግር ነው። የህብረተሰቡ ብቻም ሳይሆን በተቀመጠው መሰረት ያው በክልል ስለተባለ ድሮ ሳይነብቁ ነው እንግዲህ የሰባሰባት የተሰፈረው እና አሁን ደግሞ ሰው ይበዝ ውጡ ልነ ነው አጠቃላይ ከዚያም ከዚህም ሳንሆን እኛ ውሃ ላይ ብንሆንም አሁን በጣም የሚያሳስበን ጉዳይ ከኋላ ላሉ ሰው ነው። ህይወታቸውን ላላዳኑት ማለት ነው። በአሁኑ ሰዓት ቄለም ወለጋ ዞን ውስጥ እንደሆኑ የሚናገሩት አንድ የአካባቢው ነዋሪ የመፈናቀሉ ስጋት አሁንም አለ ይላሉ። እርግጥ ስሜ ባይጠቀስም አካባቢውንም ብዙም ባልጠ ሰው ሰው ላይ ችግሩ ስለሚያሰጋን እኛ ከአማራ ክልል የመጣናና ሳ ቤተሰቦች ነን። በተሰጋ ጣቢያ ውስጥ የምንኖር ነንና ብዙ ነገሮች፣ ብዙ ችግሮች ማለፉብን። እስካሁን በችግራችን ዙሪያ ላይ ይሄ ነው ተብሎ የተጠየቅንበት ምክንያትም የለም። ጉዳዩ ምን ችግር እንደሆነ አልገባንም። አሁንም ራሱ ባለፈው ምክንያት በመያያዝ የሆነ ግለሰብ ቢሞት በዚያ ምክንያት አሁን ብዙ ቤቶች እየተቃጠሉ ነው ያሉት አሁን ሀያ አንድ በሚባል ሰፈራ ጣቢያ ላይ። ስለዚህ አሁንም ቀጠሮም ወደ እኛ ድረስ እየተረማመደ ስለሆነ ያው የእኛ ችግሩ በጣም ተስፋ ቆርጠን የምንቀመጥ ነሰጣሉ ልጆች ለማውጣት ቦታ ያጣን ሰዎች ነን። በዚህ ችግሩ በጣም ተስፋፍቶብናል። ነዋሪዎቹ የሚሉት በባለስልጣናት፣ በወረዳ ኃላፊዎችና፣ በሌሎች ፖለቲካ በሚመለከታቸው አካላት መካከል የሚፈጠር ችግር በቀጥታ እኛ ደሃዎቹ ላይ ያርፋል ነው። ሰርተን ልጆቻችንን ማሳደግ አልቻልንም ይላሉ። ደንቢ ዶሎ እንደነበሩና ከተፈናቀሉ ስምንት ወራት ማስቆጠራቸውን የሚናገሩት በአሁኑ ሰዓት ወሎ ውስጥ እንደሚገኙ የገለጹት አቶ አሰፋ ይማም በወቅቱ የተከሰተው የማፈናቀል ችግር ከፍተኛ እንደነበረም ያስታው ይስተዋውሳሉ። ለዚህ ደግሞ የአካባቢው ማህበረሰብ ብቻ ተጠያቂ ሊሆን አይገባም፣ ይላሉ በአንዳንድ ባለማወቅ አሁን ኦሮሞ ዜን አደረገ ምናምን የሚል ሰው ሊኖር ይችላል። ግን ኦሮሞ ወላይ ምንም የሚያደረገው ነገር የለም። የኦሮሞ ህዝብ ከማንም በላይ እንግዳ ተቀባይና አፈናጋጅ ህዝብ ነው። እኛም የጎዳን የባለስልጣን ችግር ነው እና በተለይ በሰዓቱ ላይ የነበሩት ባለስልጣኖች ቅስቀሳ ያነ ነው ህዝቡን ይህን ለረጅም አመታት በአንድ ላይ የነበረ የተዛመደ የተጋባ ብሔር ብሔረሰብ በአንድ ላይ የነበረውን በትንሽ ደቂቃ

መከላከልም ያሉትም ነገር የለም ይላሉ አቶ አሰፋ። ድርጊቱን በአካባቢው ማህበረሰብ የተፈጸመ እንዲመስል አድርጎታልም ይላሉ። ኦሮሞ አቅፊ ነገር ነው የታየው። ለምን ብትይ ሌሎቹ በሰሩ ስራ ሆሆ ብሎ የናውቅ ዱርዬ እያጠፋ ነው ያለው። ያን ዱርዬ ግን የኦሮሞን ስም እያጠፋ ነው። ምን አለ ባጠፉት። ጥሩ እየሰሩ ነው የኖሩ ጥሩ የሰባሰባት ጀምሮ አስጠልለውን፣ ለማንኛውም የመጣውን እንግዳ ከቀቀይብ ነበረ ህዝቡ ስሙን ገልግጦ። ግን ዛሬ ሌላ ስም አስቀቡት አንዳንድ ጥቅም ወዳድና ምንም የማያውቁ ዱርዎች ጥሩ ስምና ጥሩ ዝና የነበረውን ሕዝብ በዚህ በመረባ ነገር ለውሰው ወደ ተለያየ ነገር እንደ ሀገራችን ፐርሚስ ውስጥ ማስገባቱ ብቻ ነው የሚቆጨ ሌላ ነገር አይደለም። እኔ ንብረት ነው ቢቀሩ ይመጣ ምንም እንትን የለውም። በተሰቤን ጊዜ ወጥቻለሁ። ግን ለሌላው ሰው እዛ ለሚኖረው በጣም የሚያሳዝንኝ ያበያ ብቻ ነው። ገባሽ ተፈናቃዮቹ ዘመድ ወዳለበት አካባቢና ወደ ተወለዱበት ስፍራ መመለሳቸውን ገልጸው ባገኙበት መንገድ ላይ ተጠግተው ያለ ምንም መፍትሄ የሚንገላቱ እንዳሉ ይናገራሉ። የቆቦ ከተማ አስተዳደር ጽህፈት ቤት ኃላፊ አቶ አስረስ ባዩ በበኩላቸው በኦሮሚያ ክልል እየተፈናቀሉ ወደ ከተማው የሚመጡ ሰዎች ቁጥር እየጨመረ መምጣቱን ይገልጻሉ። በብዛት ቁጥራቸው የዙሪያውም የከተማ አስተዳደሩም ስለሆኑ በቁጥር ደረጃ አሁንም ከጊዜ ወደ ጊዜ እየጨመረ ስለሚመጣ በውልይ ነው ብሎ መናገር የምንችልበት አጋጣሚ የለምና ከጊዜ ወደ ጊዜ ዋን እየጨመረ ነው። ይህ በሁለቱም ወረዳ ስለሚመዘገቡ እዚህ የሚመጡት እዚ ይመዘገባሉ። በዙሪያው ደግሞ ለገዛግና ለአስተዳደር እንዲመች ራያ ቆቡ የሚባል ወረዳ ለሁለት ተከፍሏል። ከተማ አስተዳደሩን አምስት ቀበሌዎች አሉት። በዙሪያው ደግሞ አርባ ሰባት ቀበሌዎች አሉት። ደግሞ ሌላ ወረዳ አለ። በዚህ ውስጥ ያሉ ሰዎች ናቸው። ሌሎቹ ተፈናቃዮቹን ሙሉ ለሙሉ መደገፍ ባይቻልም ከሌሎች ጋራ በመቀናጀት እየሰሩ መሆኑን ይናገራሉ። እኛ ጋር የምንሰጠው ድጋፍ አሁን አጠቃላይ ያለውን ነገር በምግብ ዋስትና አማካኝነት መንግሥት የሚደግፋቸውን የእህል እርዳታ የብርድ ልብስና አንዳንድ ትሮችን እየረዳ ነው። ከዚህ በተጨማሪ ደግሞ የገንዘብ እርዳታን ከማህበረሰቡ በማሰባሰብ ማህበረሰቡ የራሱ ኮሚቴ አዋቅሮ በከተማ አስተዳደሩ የራሱ ኮሚቴ አዋቅሮ ከተማ አስተዳደራችን አመራሩ የመጀመሪያ ራሱን ግንባር ቀደም አድርጎ ከዚያ በማስቀጠል ደግሞ በከተማ አስተዳደሩ ያሉትን የማህበረሰብ ክፍል እንዲሳተፉበት ወጣቶች፣ ታዋቂ ግለሰቦች ና ራሳቸውም በተፈናቃዮች ወገኖችም ኮሚቴ የተዋቀረ ይህን አዋቅረን የገንዘብ ማሰባሰብ ስራ እየሰራ በጉዳዩ ላይ የኦሮሚያ ክልል መንግስት የኮሚኒኬሽን ጉዳዮች ኃላፊ ዶክተር ነገሪ ሌንጮን ለማግኘት የእጅ ስልካቸው ላይ ተደጋጋሚ ሙከራ አድርገን ነበር፣ አይመልስም። የአማራ ክልልም የኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ ንጉሱ ጥላሁንን ለማግኘት ተመሳሳይ ሙከራ አድርጌ ነበር፣ ስልካቸው ስለማይመለስ አልተሳካም። በሌላ በኩል የአማራ ክልል አደጋና መከላከል ምግብ ዋስትና ማስተባበሪያ ጽህፈት ቤት ኃላፊና ምክትል ኃላፊ አቶ አማረ ክንዴ ጋር ተደጋጋሚ የስልክ ሙከራ አድርገናል። የእሳቸውም ስልክ አይመልስም። በሌላ በኩል አማራ ብዙኃን መገናኛ ድርጅት በሰጡት መግለጫ እስካሁን ከ1400 በላይ የሚሆኑ የቤተሰብ አባላት መፈናቀላቸውን አረጋግጠዋል። በሀዋ ገላን የሚገኙ አንድ ተስፋ ሀቃ የተባሉ ነዋሪ እርሳቸው ከሚኖሩበት አካባቢ የተፈናቀሉ የአማራ ተወላጆች እንደሌሉ ገልጸው ከሌላ አካባቢ የተፈናቀሉ መኖራቸውን መስማታቸውን ይናገራሉ። ግን ከሌላ ቦታ የተፈናቀሉት ደግሞ በእያንዳንድ የመንግስት ካድሬዎች ህዝቡን እያጋጩ ነው መሰለኝ። በኦሮሞና በአማራ መካከል የሚደረገው ማንኛውም ችግር እኮ በመንግስት የመጣ እንጂ በኦሮሞና በአማራ መካከል የሚደረግ ግጭት አይደለም። በእያንዳንዱ ህዝብ ተፈናኝ የዱሮ ታሪክ አለው። ስለዚህ በእኛ በኩል በኦሮሞም በአማራም በኩል ምንም ችግር የለውም። ግን በመንግስት ካድሬዎች አንዳንድ ጊዜ ችግር ሊፈጠር ይችላል። ይሄ ደግሞ እነሱ የስልጣን ጊዜያቸውን ለማራዘም ሕዝቡን እያጋጩ ነው መሰለኝ። አላዛ ምንም በህብረተሰቡ መካከል ምንም ችግር የለም። በአሁኑ ሰዓት የአማራ ክልል ባህር ዳር ከተማን ጨምሮ በተለያዩ ከተሞች ውስጥ ከኦሮሚያ ክልል የተለያዩ ቦታዎችና አካባቢዎች እንዲሁም ከቤንሻንጉል ጉሙዝ የተፈናቀሉ የአማራ ተወላጆች የመልሶ መቋቋም ጥያቄን እያቀረቡ መሆኑን ስንዘግብ መቆየታችን ይታወሳል። በሌላ በኩል ከአማራ ክልል የተፈናቀሉ የትግራይ ተወላጆችን በተመለከተም ዘገባ ማቅረባችን ይታወሳል። ከሶማሌ ክልል የተለያዩ ቦታዎችም የተፈናቀሉ አንድ ሚሊዮን የኦሮሞ ተወላጆች በተለያዩ መጠለያ ጣቢያዎች ውስጥ በችግር ላይ እንደሚገኙ ያነጋገርናቸውን ተፈናቃዮች ጠቅሰን መዘገባችንም አይዘነጋም። በአጠቃላይ መፈናቀልን በተመለከተ የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር ዶክተር መረራ ጉዲናና በባህር ዳር ዩኒቨርሲቲ የማኔጅመንት ትምህርት ክፍል መምህር የቢዝነስና የኢኮኖሚክስ ኮሌጅ ዲን የሆኑትንና ከዚሁ በአማራ ክልል ከነበረ መፈናቀል ጋር ከሚመለከታቸው አካላት ጋር ኮሚቴ ሆነው ሲሰሩ የነበሩትን ረዳት ፕሮፌሰር አቶ ጌትነት አለማውን አነጋግሬ ያጠናቀርኩትን የክፍል ሁለት ዘገባ በነገው ምሽት እመለስበታለሁ። ለአሜሪካ ድምጽ፣ ጽዮን ግርማ፣ ዋሽንግተን ዲሲ። ተከታዩ የመጽሔት ርዕስ ወደ አዲስ አበባ ይመልሰናል። በነፋስ ስልክ ላፍቶ ልዩ ከተማ ልዩ ስሙ ሀና ማርያም በተባለው አካባቢ የመኖሪያ ቤታቸው በኃይል የፈረሰባቸው ነዋሪዎች ችግር አስቸኳይ መፍትሄ ያገኛል ተባለ። ጉዳቱ የደረሰባቸው ነዋሪዎች ግን ውሳኔውን የተቀበሉት በጥርጣሬ መሆኑን አመልክተዋል። መለስካቸው አመሃ ዝርዝሩን ይዘዋል። በአዲስ አበባ ማዘጋጃ ቤት ምዕራብ በር በሺዎች የሚቆጠር ሕዝብ መንገዱን ጭምር በከፊል ዘግቶ ተሰብስቧል። ቤታችን በአፍራሽ ግብረ ኃይል በተደጋጋሚ ፈርሶብናል የሚሉ የነፋስ ስልክ ላፍቶ ክፍለ ከተማ የሃና ማርያም አካባቢ ነዋሪዎች ናቸው። ባለፈው አርብ ግንቦት 24 ቀን ከጠቅላይ ሚኒስትር ጽህፈት ቤት በተሰጣቸው ቃል መሰረት ከማለዳ ጀምሮ እዚህ መገኘታቸውንም ይናገራሉ። ከእነዚህ መካከል ሰባት ሰዎች ደግሞ ወደ ከተማው ከንቲባ ጽፈት ቤት ገብተው ንግግር ጀምረዋል። ስለ ተካሄደው ስብሰባ ለቪኦኤ መረጃውን የሰጡት ከተወካዮቹ መካከል አቶ ጌታቸው ግዛው እንደነገሩኝ የገባንበት ዓላማ ባለሥልጣናቱ ሕዝቡን እንዲያወያዩ ለመጠየቅ ነበረ። ይሁንና የሕዝቡን ቅሬታ የደረሰበትን ጉዳት ከተወካዮቹ ለመስማት የሚቻል ስለሆነ የችግሩን ዝርዝር እንስማ ብለው በዝርዝር እንደተወያዩ አቶ ጌታቸው አውስተዋል። አንዳንድ አመራሮች ግንዛቤው አልነበራቸውም። ዝም ብሎ ጎት የሚል ነገር ብቻ ነበር የነበራቸው ግንዛቤ እና ሲያዩት ግን የተደረገውን ልማት ኅብረተሰቡ ከአስራ ሁለት አመት በፊት የነበረበት መሆኑ ሲያዩ ጥሩ እንደዚህ ከሆነ ይሄ እውነታ ካላችሁ ኮሚቴ ተዋቅሮ ያለውን ነገር አጣርተን ይህም አቅጣጫም ተሰጥቶበታል። ከጠቅላይ ሚኒስትሩም ያውቁታል። አልክሳቸውን ጋር ተነጋግረን ወደሚቀጥለው መፍትሄ እንድንሄድ ሶሉሽን ለአንዴና ለመጨረሻ ጊዜ መሰጠት አለበት የሚልም እምነት አለን እኛ አሉን። ጥሩ ውይይት አደረግን፣ ገንቢ ውይይት አደረግን። እነሱም ጥሩ ተስፋን የሰጡን ይፈናሏችሁ ናሏችሁ። በህግ አግባብ የሚፈታበት መንገድ የትኛው የህግ አግባብ እንደሆነ እነሱ ያውቁታል። በህግ አግባብ በህግ ማዕቀፍ ውስጥ ያሉትን ቤቶች በህግ አግባብ እንደሚፈታል ሌሎቹ ግን ለምሳሌ በህግ አግባብ ማዕቀፍ የሚያስፈቱትን ደግሞ የመልካም አስተዳደርና የፖለቲካ ውሳኔ የሚፈልጉትን ደግሞ እነዚህም ከኛ ከበላይ አመራሮች ጋር ተነጋግረን ይህንን ሶሉሽን የሚሰጥበትን መንገድ ለአንድ ላለ መጨረሻ ጊዜ እናደርጋለን። ህዝብ መሰቃየትም የለበትም የሚል፣ እነሱም ጥሩ የሆነ ተስፋ ሰጥተውን በዚህ መንገድ ለህዝቡ የናስረዱ በሚል ይህንን ሰው አይትን ይወጣ ነው እና ኮሚቴ ተዋቅሮ ከኛ ጋር አብረው እንደሚሰሩ ነው የነገሩን። ምላሽ እንሰጣለን፣ መፍትሄ ታገኛላችሁ። ምንም ይሁን መፍትሄው ያርካችሁም አያርካችሁም፣ ሁሉንም ሰው ያርካል፣ በከፊል ያስደስታችሁ፣ አጭር ጊዜ ውስጥ ግን ምላሽ እንሰጣለን ብለውናል። በውጭ ጉዳዩን ለመከታተል ሲጠብቅ የነበረው ህዝብም ለችግሩ መፍትሄ ለማግኘት ቆርጦ የተነሳ ይመስላል። ገዳምነሽ አረዳ እባላለሁ ያለችኝ እና የምታጠባውን ልጇን የያዘች እናት አነጋግሬ ነበረ። እኛው አስራ ሁለት አመት ሆኖታል እዛ ቦታ ላይ ስንኖር ማለት ነው። ልጆች ወልጄበታለሁኝ። አሁን ልጆቹ ይኸውና ትምህርት ቤት መግባት እንኳን አቅቷቸው እረፍት ላይ ናቸው ያሉት ማለት ነው። አንደኛ ዳስ ሰርተን ወጥረን ተቀምጠን ነበረ እዛ ቦታ ላይ ስንኖር ሰባት ጊዜ መጥቶ አፈረሰ ዳሱም ማለት ነው። በዶዘር ካፈረሰ ውጪ ሰባት ጊዜ መጥቶ አፈረሰ። ንብረታችን እየወደመ በየጊዜው ማለት ነው። ልጆቼን አሁን አሁንም ራሱ ባለፈው መጣና አሁንም ድጋሚ አፈረሰ። የት እንሂድ እኛ ልጆቻችንን ይዘን የምንሄድበት ቦታ የለንም። አሁንም ቢሆን መንግስት ይህንን አይቶ እልባት ይስጠን ነው እያልን ያለ ነው። ሌላው ነዋሪ ደግሞ ይህን ብለዋል። ከሌሊቱ አስራ ሁለት ሰዓት ተኩል ጀምሮ የሁሉ ዝ መጥቶ የዚ መገዘጋጃ በር ላይ ውጭ ብለን ፀሐይ እየበላ ነው እየጠበቅን ነው። አሁንም መፍትሄ እስካልተሰጠን ድረስ ቤት የለን ንብረት የለን እዚሁ ነው የምናድረ የትም አንሄድም። ይህንን የምንጠብቀው ሌሎች ያናገርኳቸው ነዋሪዎችም ተመሳሳይ ታሪኮች ነግረውኛል። አብዛኞቹ ቤታቸው የፈረሰባቸው ሰዎች እንደሚሉት መሬቱን ከአካባቢው ገበሬዎች ገዝተዋል። ይህ ይዞታ ሕጋዊ ይሆንላቸዋል እየተባሉም ብዙ ገንዘብ እንዳፈሰሱ ከሰነድ ማስረጃዎች ጭምር ያቀርባሉ። ተወካዮቻቸው ይዘውት የመጡትን ተስፋ እንዴት እንደተቀበሉት ደግሞ አቶ ጌታቸው ለቪኦኤ አስረድተዋል። ትንሽ ከአምኔታ ወጥቷል። እምነት አልነበረውም። አሁንም እየተፋለልን ነው። አሁንም እያታለሏችሁ ነው። ለምን ለሁለት ዓመት እንተሰቃየን ያውቃል ብረተሰቡ። ስለዚህ አሁንም ያሏችሁ መደለያ ነው፣ መሸንገያ ነው፣ አይፈጽሙትም የሚል እንደውም፣ ወደ ሌላ አቅጣጫ ነገ ተመስገን ወደ ከንቲባ ጽሕፈት ቤት የመሄድ አዝማሚያ ነበረ ብረተሰቡ እና እኛ ለማስረዳት ሞክረናል። ግን ይሄ ህዝቡ ቢያደርግም አይፈረድበትም። ከደረሰበት እንግልት እምነት ከማጣቱ የተነሳ ነው። ቀደም ሲል እምነትም አልነበረውም። እንዲደረግላት ሲል የክፍለ ከተማ አመራር ነው እዛ ጋር በቃል ተስፋ ሰጥቶት አልማ ተብሎ ሲያልማ የኖረ ህብረተሰብ ነው የተካደው። እና ያ ነገር ስላለው እምነት አልነበረ። የተነገረው ነገር ለማመንም ፈቃደኛ አልነበር። በመጨረሻ ነው በብዙ ጥረት ህዝቡ ወደ ቤት ወደ ቤቱ እያደረግ ነው። ከአዲስ አበባ መዘጋጃ ቤት ጉዳዩ ከሚመለከታቸው የስራ መሪዎች መካከል ለማነጋገር ያደረግኩት ጥረት በስብሰባ ምክንያት ለዛሬ አልተሳካም። መለስካቸው አመሃ ለአሜሪካ ድምጽ ሬዲዮ ከአዲስ አበባ መለስካቸው አመሃን ለዘገባው እናመሰግናለን። አድማጮች የምትከታተሉት በ19ና በ25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። የስቱዲዮ ሰዓታችን አሁን ከምሽቱ 3 ሰዓት ከ32 መሆኑን ያመለክታል። ርዕሰ ወሬዎቹን ባጫጭሩ ካዳነች ፍሳዬ። አሁን ሁለት ያልተነበቡ ዜናዎች እናነባለን። የሩሲያው ፕሬዝደንት ቭላዲሚር ፑቲን የሰሜን ኮሪያን መሪ ኪም ጆንግ ኡንን ሩሲያ በሚካሄደው ዓለም አቀፍ መድረክ እንዲሳተፉ ጋብዘዋቸዋል። ፕሬዚዳንት ፑቲን የሰሜን ኮሪያን መሪ የጋበዙት የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ባለፈው ሳምንት ፒዮንግያንግ በጎበኙበት ወቅት በላኩት ደብዳቤ በኩል መሆኑን የውጭ ጉዳይ ሚኒስቴር ቃል አቀባይ ድሚትሪ ፔስኮቭ ዛሬ ሞስኮ ውስጥ ለጋዜጠኞች ተናግረዋል። ፑቲን የሰሜን ኮሪያው መሪ እንዲሳተፉበት የጋበዙት በመጪው መስከረም ወር ቭላዲቫስቶክ በሚካሄደው የሩቅ ምስራቅ የኢኮኖሚ መድረክ ላይ እንደሆነ ፔስኮቭ ገልጸዋል። የዩናይትድ ስቴትስ ከፍተኛ ፍርድ ቤት ከስድስት ዓመታት በፊት ለሁለት ተመሳሳይ ጾታ ጋብቻ ኬክ አልሰራም ያለ ኮሎራዶ የሚገኝ ኬክ ቤት ሰራተኛን በመጠኑ የሚደግፍ ብይን ሰጥቷል። የኮሎራዶ የሲቪል መብት ኮሚሽን ጃክ ፊሊፕ የተባለውን ኬክ ሰሪ የክፍለ ሀገሩን ጸረ አድሎ ህግን ጥሷል በሚል በፈረደበት ወቅት በአንደኛው የህገ መንግስቱ አንቀጽ የሰፈረውን የተከሳሹን የመተግበር መብትን ጥሷል በሚል ሰባት ለሁለት በሰጠው ድምፅ ሽሮታል። አድማጮች የምትከታተሉት በ19ና በ25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። አስተናጋጆቻችሁ አሉላ ከበደና ሁለተኛውን አጋማሽ ስርጭታችንን በርዕሰ ወሬዎች ጀምረናል። አድማጮች አሁን ለዚህ ክፍል ቀዳሚ ወደ ሆነው ሳምንታዊ ቅንብር ስፖርት አዘጋጅና አቅራቢ ሰለሞን ክፍሌ። እንደምናምሽታችሁልኛል የተከበራችሁ አድማጮቼ በሩሲያ አስተናጋጅነት የሚካሄደው የዘንድሮው የዓለም እግር ኳስ ዋንጫ ውድድር ሐሙስ ሰኔ 7 ቀን 2010 ዓ ም ይጀመራል። በኢትዮጵያ አዲስ የእግር ኳስ ፌዴሬሽን ፕሬዚደንት ተመርጧል። እነዚህና ሌሎች ዜናዎች ይዘናል። አብራችሁን ቆዩ። በጉጉት ስንጠብቀው የቆየነው የዓለም እግር ኳስ ዋንጫ ውድድር ሊጀመር የቀሩት ቀናት ዘጠኝ ብቻ ናቸው። ሐሙስ ሰኔ 7 ቀን 2010 ዓ ም በኤ ምድቦቹ በአስተናጋጇ ሩሲያና ሳውዲ አረቢያ በሚያደርጉት ግጥሚያ ይሆናል የሚጀመረው። ሉጅኒኪ ስታዲየም በአገሩ አቆጣጠር ከምሽቱ ሁለት ሰዓት ላይ ልዩ ልዩ ደማቅ የመክፈቻ ሥነ ሥርዓቶች ይጠብቋታል። በማግስቱ አርብ ቀሪዎቹ የኤ ምድቦች ግብፅ ከዩራጓይ፣ ከቢ ምድብ ደግሞ ሞሮኮ ከኢራን፣ ፖርቱጋል ከስፔን ይጋጠማሉ። ከሰላሳ ሁለቱ የዓለም ቲሞች ዘንድሮ ከአፍሪካ በዓለም ዋንጫ የሚሳተፉት አምስቱ ግብፅ፣ ሞሮኮ፣ ናይጄሪያ፣ ሴኔጋልና ቱኒዚያ መሆናቸው ይታወቃል። ዝነኛው የግብፅ አጥቂ መሐመድ ሳልህ በቅርቡ ትከሻው ላይ በደረሰበት ጉዳት እያገገመ በመሆኑ ግን ቲሙን የሚቀላቀለው ቆየት ብሎ እንደሚሆን ተገልጿል። ተጀምሮ እስኪያልቅ እየተከታተል እንዘግብበታለን። ከዘጠኝ ቀናት 20 ሰዓት በኋላ የዓለም እግር ኳስ ዋንጫ ውድድር በሩሲያና ሳዑዲ አረቢያ ግጥሚያ ይጀመራል። ወደ አዲስ አበባ እንሻገር። ገዛንጨውን መስቀል ተከታዩን ይዟል። አመሰግናለሁ ሰለሞን። ላለፉት ስምንት ወራት በአሰልቺ ውዝግብ ታጅቦ በንትርክና ጭቅጭቅ ያሳለፈው የኢትዮጵያ እግር ኳስ ፌዴሬሽን የፕሬዝደንትና ሥራ አስፈጻሚ ኮሚቴ ምርጫ ትናንት በአፋር ሰመራ ከተማ ፍጻሜውን አግኝተዋል። ለፕሬዝደንትነት ከቀረቡት እጩዎች ከ145 ድምፅ 87 አግኝተው አቶ ኢሳይያስ ጅራ ተመርጠዋል። አቶ ተካስፋው በ57 ድምፅ ሁለተኛ ሆነዋል። ትናንት ምርጫው የተካሄደው ሁለት ጊዜ ነው። በጠዋቱ የመጀመሪያ ምርጫ አቶ ኢሳይያስ በ66 ድምጽ አንደኛ፣ አቶ ተካስፋው በ47 ድምጽ ሁለተኛ፣ አቶ ጁነዲን ባሻ በ28 ድምጽ ሶስተኛ፣ አቶ ተስፋኤ ካሳይ በሶስት ድምፅ ተጠናቆ የአቶ ኢሳይያስ አሸናፊነት ታውጆ ካበቃ በኋላ ከደቂቃዎች በኋላ የምርጫ ደንብ መጣሱ ተነገረ። ክፍል ሁለት የምርጫው ድራማ ደግሞ ከሰዓት እንዲሆን ተወስኖ ወደ ምርጫው ሲገባ በጠዋቱ የድምፅ አሰጣጥ ሶስተኛና አራተኛ የወጡት አቶ ጁኔዲን ባሻህና አቶ ተስፋዬ ካህሳይ ራሳቸውን ከእጩነት አግልለዋል። የድምፅ አሰጣጥ ፉክክሩ በሁለት ሰዎች ማለትም በአቶ ኢሳይያስ ጅራ እና በአቶ ተካ አስፋው መካከል ሆነዋል። በሁለተኛው የምርጫ ሂደት አቶ ኢሳይያስ ጅራ በሰፊ የድጋፍ ድምፅ በ87 ሲያሸንፉ አቶ ተካ አስፋው በ ሀምሳ ሰባት ድምፅ ሁለተኛ ሆነዋል። ለሚቀጥሉት አራት ዓመት ፌዴሬሽኑን በፕሬዝደንትነት እንዲመሩም የተመረጡት አቶ ኢሳይያስ ጅራ ከኦሮሚያ ክልል ሲሆኑ በተለያዩ የስፖርት ተቋማትና በክለቦች አመራር ሰፊ ልምድ እንዳላቸው ተነግሯል። ከምርጫው በኋላ አቶ ኢሳይያስ አስተያየታቸውን እንዲህ አሰምተዋል። በተለይ የህዝብ ለህዝብ ግንኙነት ላይ በጣም በጣም ትኩረት ሰጥቼ ነው የምሰራው ከክልል መንግስታትም ጋር በመሆን ከክልል ፌዴሬሽኖች ጋር በመሆን መፈታት ያለበት ቁልፍ ችግር ነው ብዬ አስቀምጫለሁ። ስለዚህ የአጭር ጊዜ ፕላኔም ነው ብዬ ነው የማስበው ወደ አስራ አንድ ከመሸጋገራችን በፊት እነኚህ ነገሮች ጭብዝ መፈታት መቻል ካለባቸው መፈታት አለባቸው። አለዛ እነኚህን ቁርሻዎች ይዞ ስለ እግር ኳስ እድገት አስቦ መንቀሳቀስ አይቻለም። ሰው የተወሰኑ አካባቢዎች ላይ ህዝብ ላይ ተለያይቶ ነው ያለ። በእግር ኳስ ምክንያት ህይወት ጠፍቷል፣ ሰው እየቆሰለ ነው ያለው። እነኚህ ነገሮች ከመሰረቱ መጥፋት መቻል አለባቸው። እግር ኳሳችን ታችማ እንቅስቃሴው ያለው ድራማው የለም። ነገር ግን ሌላ ሌላ ትኩሳት ተጨምሮበታል። እሱም ፓርቲ ማከም አስፈላጊ ይመስለኛል። ይህን ካከምን በኋላ ወደምንለው የእግር ኳስ ልማት ላይ መሄድ መቻል አለብን የምል እምነት አለኝ። ቀጣይ ምርጫ የስራ አስፈጻሚ ኮሚቴ አባላትን መምረጥ ሲሆን በእጩነት ከቀረቡት ሀያ ሁለት ሰዎች አስሩ ከአንደኛ እስከ አስረኛ በድምፅ ቅደም ተከተል ተመርጠዋል። ይሄኛው ምርጫ ግን አልፈረሰም እንደገናም አልተባለም። ምክትል ፕሬዚዳንቱም በዚሁ መታወቅ ነበረበትና የትግራይ ክልል ተወካይ ኮሎኔል አወል አብዱራሂም በምክትል ፕሬዚደንትነት ተሰይመዋል። የኢትዮጵያ እግር ኳስ ፌዴሬሽን ምርጫ ላለፉት ስምንት ወራት አራት ጊዜ ከሽፎ በአምስተኛው ተሳክቶለት ትናንት ተጠናቋል። መልካም የሥራ ጊዜ ይሁንላችሁ ብለን ወደ ሌሎች እግር ኳስ ዜናዎችን ሸጋገር። በዚህ ሳምንት በክልል እና በአዲስ አበባ መደረግ የነበረባቸው የኢትዮጵያ ፕሪምየር ሊግ ሀያ አምስተኛ ሳምንት ጨዋታዎች በምርጫው ምክንያት ወደ ነገና ተነገወዲያ ተሸጋግረዋል። ሊጠናቀቅ ስድስት ጨዋታዎች የቀረው የኢትዮጵያ ፕሪምየር ሊግ ሻምፒዮኑም ሆነ ወራጅ ቡድኖች ፍንጭ አልሰጥም። በዚህም መሰረት ቀጣዮቹ ጨዋታዎችም እስከ መጨረሻው ሳምንት ከባድ ፉክክር እንደሚደረግባቸው ይጠበቃል። ከ24 ጨዋታ 42 ነጥብ አግኝቶ መሪነቱን የያዘው የመቀሌ ከተማ ሲሆን ጅማ አባ ጅፋርና ቅዱስ ጊዮርጊስ በእኩል 41 ነጥብ በጎል ተበላልጠው ሁለተኛና ሶስተኛ ናቸው። ኢትዮጵያ ቡና፣ አዳማ ከተማና ደደቢትም 37፣ 36 እና 34 ነጥብ ይዘው ከአራተኛ እስከ ስድስተኛ ደረጃ ላይ ይገኛሉ። ኮከብ ግብ አግቢነቱን የጅማ አባ ጅፋሩ ኦኬኪ አፉላቢ በ15 ግብ ይመራል ኢትዮ ኤሌክትሪክ በ25 ወልዋሎ ዓዲግራት ዩኒቨርሲቲ በ24 ወልዲያ ከተማ በ20 ነጥብ 14ተኛ 15ተኛ ና 16ተኛ ከወራጅ ቀጠናው አልተላቀቁም ነገና ተነገ ወዲያ አንድ ጨዋታ ብቻ በአዲስ አበባ ስቴዲየም ሲደረግ ሰባት ግጥሚያዎች በክልል ከተሞች የሚካሄዱ ናቸው በእኔ በኩል ያለው የሆነው ሰለሞን ወደ አንተ ተመልሻለሁ። አመሰግናለሁ። ገዛይን ጽዮን መስቀል ነበር ከአዲስ አበባ። ሳምንት በተመሳሳይ ዝግጅት እንገናኛለን። እስከዚያው ሰላም፣ ደህና ቆዩ። አድማጮች፣ አሁን ደግሞ ወደ ፖለቲካ ትንታኔ እናመራለን። የፖለቲካ መሪዎችንና ሌሎች ታሳሪዎችን በይቅርታ የመፍታቱንና ክስን የማቋረጡ ሂደት በአጠቃላይ የፖለቲካ ምሕረት አዋጅ ሊታገዝ እንደሚገባው አንድ ታዋቂ የፖለቲካ ምሁር አስታወቁ ይላል የትንታኔው ዘገባ። ይህ ካልሆነ ግን በይቅርታ የተፈቱትም ሆነ ክሱ የተቋረጠላቸው ሰዎች ዋስትና አይኖራቸውም ነው ያሉት። የኢትዮጵያ መንግሥት በአሸባሪነት የፈረጃቸውን ድርጅቶች አመራሮች ጨምሮ በርካታ ታሳሪዎችን ቢፈታም ፍረጃው ግን እስካሁን አልተነሳም። እስክንድር ፍሬው ተከታዩን ይዟል። የኢትዮጵያ መንግስት ሰሞኑን የወሰደው እርምጃ አዎንታዊ አስተያየት የማስከተሉን እንደ ጥሩ ጅምር የመወሰዱን ያህል ጥያቄዎችም እያስነሳ ነው። ሰሞኑን በይቅርታ ከተፈቱት መካከል የግንቦት ሰባት ከፍተኛ አመራር አባል አቶ አንዳርጋቸው ጽጌ ይገኙበታል። የዚሁ የግንቦት ሰባት ሊቀመንበር የዶክተር ብርሃኑ ነጋ ክስም ተቋርጧል። ግንቦት ሰባት ከኦብነግና ኦነግ ጋር በኢትዮጵያ መንግስት በአሸባሪነት የተፈረጀ ድርጅት ነው። አመራሮቹን የፈታውና በሂደት ላይ የነበረውን ክስም ያቋረጠው መንግስት ይህንን ፍረጃ ግን እስካሁን አላነሳም። በዚህ ጉዳይ ላይ ለአሜሪካ ድምፅ ምላሽ የሰጠው የፌዴራል ጠቅላይ አቃቤ ሕግም ፍረጃውን የማንሳት ጉዳይ የመንግስትና የፓርላማው ነው ብሏል። እናም የመንግስት ቀጣይ ክንውን የዚህ አካሄድ መቋጫና እንዲያስገኝ የተፈለገው የመጨረሻ ውጤትም እስካሁን ግልጽ አይደለም። ተቃዋሚዎችና የፖለቲካ ተንታኞችም የመንግስት አቅጣጫ ግልጽ መስመር አለመያዙን እየተናገሩ ነው። መንግስት የግንቦት ሰባትን ከፍተኛ አመራር አባል በይቅርታ መፍታቱና የሊቀመንበሩንም ክስ ማቋረጡ ግን አዎንታዊ እርምጃ መሆኑን ያምናሉ። በአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስና ዓለም አቀፍ ግንኙነት ትምህርት ክፍል ብቸኛው ኢትዮጵያዊ ባለሙሉ ፕሮፌሰር ማዕረግ ዶክተር ካሳሁን ብርሃኑ ይህንኑ አንጸባርቀዋል። ፕሮፌሰር ካሳሁን ማብራሪያቸውን የሚጀምሩትም የሰሞኑ እርምጃ አዎንታይሞ አድማጮች፣ የቴክኒክ እክል ገጥሞናል። እስክንድር ያጠናቀረው የትንታኔ ዘገባ በወቅታዊ ፖለቲካ ጉዳዮች ላይ ይልቁንም ደግሞ በይቅርታ የተፈቱ የፖለቲካ መሪዎችና ሌሎችን ይመለከታል። እንደተሳካልን መልሰን እናጫውታለን። ታዲያ በእስክንድር መግቢያ እንደተገለጸው የፖለቲካ መሪዎችና ሌሎች ታሳሪዎችን በይቅርታ የመፈታታቸው ዜና መልካም መሆኑን ያህል የኢትዮጵያ መንግስት በአሸባሪነት የፈረጃቸውን ድርጅቶች አመራሮች ጨምሮ በርካታ ታሳሪዎችን ቢፈታም ፍረጃው ግን እስካሁን አልተነሳምና ጉዳዩ አነጋጋሪ ወይም ሁኔታዎችን የሚጠይቅ ይሆናል ነው የሚለው የቴክኒክ ችግሩ እንደ ተፈታ እናጫውታለን። ምልክት እየጠበቅኩ ነው፣ ከአቀናባሪያችን የቴክኒክ ችግር ውስጥ እስካሁን አልተፈታም። እንደተፈታ ወደ እስክንድር ዘገባ እናልፋለን። ካልሆነ ከእሱ የሚከተለው እናቀርባለን። የመጀመሪያ ቴክኒኩን ያስተካክሉ። አላለቀም እሱም ከገጠመው እንግዲህ እሺ እስኪ የእስክንድርን ዘገባ እና ለማጫወት ሞክረው። አድማጮች ችግሩ አልተፈታም። የቴክኒክ ችግር ስንል ብዙ ጊዜ ያዳነች አድማጮችን ግራ ያጋባል። በዚህ ዘመን የቴክኒክ ችግር አለው ይላሉ። ቴክኖሎጂ ብሻሻልም ለየት ያሉ ችግሮችን ይዞ አብሮ ይመጣልና አልፎ አልፎ ይገጥመናል ይኖራል። እንግዲህ የሰው አእምሮና የማሽን ወይም የቴክኖሎጂ ልዩነቱ ይሄ ነው። ሳይታስብ በመሀል ጉብ ሊያደርግ ይችላል። ምክንያቱም ማመዛዘን የለም። አሁን ይሄን ባድርገው በኋላ ባቆየው የለም። ከሰራ ይሰራል ካልሰራ ደግሞ በመሀል ቆም ይላልና። ልክ ነው ከስህተት ወይም ከግልች ከሚባለው ንጹህ ሊሆን መዳን አይቻልም። አንዳንዴ የአድማጮቻችን አሜሪካን ሀገር በዚህ በሰለጠነ ቴክኖሎጂ ይሄ ሁሉ ባለበት እንዴት ችግር ይገጥማል? ቋንቋው ተመሳሳይ መሆኑ ይመስለኛል። ቴክኒክ ቴክኒክ ነው የምንለው፣ ድሮም ዛሬም። ነገር ግን እንዳልሽው ችግሩ የቴክኒኩን የቴክኖሎጂውን ማደግ ያህል የራሱን ጠባይ ይዘው ይመጣልና እንዲህ እንዳለው ይገጥመናል ይኖራል እንጂ ስንት ሀገር አሁን በኮምፒውተር ግልች የሚገጥመው ትልቅ ፈተናዎች። አዎ ትልቅ ፈተናዎች፣ የኤሌክትሪሲቲ መቆም ሳይቀር እዚህ ቤት ራሱ ስንት ችግር በኢንተርኔት ደርሶ አልነበረም እ ልክ ነው። እስኪ ስተካከል ድረስ ጊዜ ይወስዳል፣ እና አያስገርምም። ቶሎ ቶሎ ቢሆን ነው እንጂ የሚያስገርመው። አንዳንድ ጊዜ ሊገጥም ይችላል። ባይሆን አንድ ቀን ስለ ቴክኒክ ችግሮች ስለ ራሱ አቀናባሪዎችንም፣ የቴክኒክ ሰዎችንም፣ የቴክኖሎጂውንም ባለሙያዎች ይዘን የቴክኒክ ችግሮች እንደምን ይከሰታሉን መወያየት ያስፈልገን ይሆናል ያስፈልገን ይሆናል። ግን እንደ ሁኔታው ነው። እንደ ቦታው፣ እንደ ሁኔታው የተፈጠረው ችግር ምን አይነት ነው፣ የመሳሰሉት አንድ ትልቅ ችግር የሚያስመጣ ቴክኒክ ችግር ከሆነ መቼም ከባድ ይሆናል። ልክ ነው። አገርን የሚሊትሪ እንቅስቃሴን ወታደራዊ እንቅስቃሴን ሳይቀር ሊነካ የሚችል አይነት ግልችም አለ። እንግዲህ ልክ ነው። በተለይ በአሁን ጊዜ የሚታየው ሀክ የሚባለው ያንቺን ኮምፒውተር መቆጣጠር የሚችል ከርቅ ያለ ረጅም እጅ እንበለው በቴክኒክ መንገድ ይደረስበትና ቅድም እንዳልሽው የኤሌክትሪክ ግሪዶችን፣ የኤሌክትሪክ ማከፋፈያ መሳሪያዎቹን፣ አንዳንድ የሚስጥራዊ መረጃዎችን፣ የስለላ ድርጅቶችን ራሱን መረጃ እስከ መስረቅ ድረስ ይሄዳል። እሱ ደግሞ ራሱን የቻለ ነው። የቴክኒክ ችግርና የስህተት ሳይሆን የተቀናበረ ስራ ይሆናል። ትክክል። እሱ ደግሞ ሌላ ነው። ችግራችን የተፈታ አይመስልም። ግራም ቀኝም ያሉትን ነገሮች እያነሳን እንቀጥል። እስኪደርስ ግን አዳነች፣ የሚቀጥለው ዘገባችን ከእስክንድር ዘገባ መጫወት ከቻለ ማልሰን ማጫወት ከቻልን የጤና ፕሮግራም ይዘናል። ምናልባት ሰአቱን ይሻማ ይሆናል። የኢቦላ ጉዳይ መልሶ እያነጋገረ ነው። የጤና ፕሮግራማችን በኢቦላ ላይ ያተኩራል። አዎ የኢቦላ በጣም በጣም በጣም አደገኛ ሰው ተስፋ አድርጎ ነበረ። ትንሽ ለተወሰነ ጊዜም ቆይቶ ነበረ ሳይከሰት፣ አሁን መከሰቱ። ኢቦላ መቼም በጣም ከባድ ከባድ ነው። እዛም የሚወሰን አይደለም። ጎረቤት ሀገሮች አሉ። ከጎረቤት ሀገሮች እየተስፋፋ ደግሞ ሌላም አካባቢ እንግዲህ የት መጓጓዣ አለ። አይሮፕላኖች፣ የሰው እንቅስቃሴ ባለበት ይደርሳል። አይሮፕላኖች ይሄዳሉ። ሌላ ቤትም ቢሆን እንቅስቃሴ ያለ እና እዛ በሚንቀሳቀሱ ሰዎች ችግር ሊፈጥር ይችላል። እና ከዛ እሱ መቼም በጣም አደገኛ ነገር ነው። የጤና መዋቅሮችን ጥንካሬ ያህል በገባበት አካባቢ አደጋው ያን ያህል ሊበረታ ይችላል። ልምዶች ከዚህ ቀደም በነበሩ ወረርሽኞች የተቀሰሙት ዛሬ ለጥቅም እንዲውሉ ጥረት እየተደረገ ነው። ታዲያ ኮንጎ ዲሞክራሲያዊ ሪፐብሊክ ውስጥ ነው አሁን የተቀሰቀሰው ና ለጥቂት ለማይባሉ ሰዎች ህልፈት ለብዙዎችም ፈተና የዳረገው ወደ ሌሎች አካባቢዎች እንዳይዛመት አንቺ እንዳልሽው ስጋት ፈጥሯል። የተለያዩ የጤና ጥበቃ ሚኒስትሮች የአገሮቹ ተጠናክረው እየተዘጋጁ ነው። የኢትዮጵያውም ተመሳሳይ ጥረት እያደረገ ይመስለኛል። አዎ፣ አሁን ግን ትንሽ ልዩነቱ ትንሽ ተስፋ የሚሰጠው ክትባት የክትባት መድኃኒት ሰርተዋል። ያ የክትባት መድኃኒቱ ከተሰራ ትንሽ ቆየት ብሏል። ግን እስካሁን አልጸደቀም። በመድኃኒትነት በክትባትነት አልጸደቀም። በሌላ በኩል ደግሞ በክትባትነት ባይጸድቅም እንኳን ሊጠቀሙበት በሚችል ደረጃ ተመርምሮ ሊጠቀሙበት ይችላሉ፣ ጥሩ ውጤት ሊያስገኝ ይችላል የሚል ውሳኔ ላይ ደርሰዋል፣ እንግዲህ የህክምና ባለሙያዎቹ። በዛም ላይ ትንሽ ልምድ አለ፣ አሁን ልምድ አግኝተዋል፣ እንዴት መከላከል እንደሚቻል የዓለም አቀፍ የጤና ድርጅት ኃላፊ ዶክተር ቴዎድሮስ አዳነው ቴዎድሮስ አዳነው እራሳቸው በቀደም ሲናገሩ አሁን ብዙም አደጋ ላይ የሚጥለን አይደለም ሲሉ ነበረ። እና ተስፋ እናደርጋለን እንግዲህ ብዙም አደጋ ላይ ሊጥለን አይችልም። ካለፈው ጊዜ አሁን የበለጠ ተዘጋጅተናል፣ ዝግጅት አለን ሲሉ ነበርና አሁን እንግዲህ ተስፋ እናደርጋለን። አዳነች ዜና እንደሚከታተል እንደ ጋዜጠኛ ብቻ ሳይሆን የጤና ፕሮግራም እንደሚያዘጋጅ ወይም ደግሞ በቀረበ በሙያ እንደሚያይ ሰው በደንብ ተከታትለሸዋል። ጥሩ አድርገሽ ነው። አንዳንዴ እንግዲህ ስናነብ ምናምን አለ አይደለም፣ የጋዜጣ ምናምን ሳነብ ያገኘሁት ኢንፎርሜሽን ነው። እና መቸም ተስፋ እናደርጋለን። የኢቦላ ጉዳይ በጣም በጣም አደገኛ ስለሆነ በጣም አደገኛ ስለሆነ እንዳልሽው ተስፋ ተጥሏል በኢትዮጵያ በኩል። መግቢያችን የተያዘው በሁሉም የሀገሪቱ ዓለም አቀፍ ጣቢያዎች ላይ በወሰን አካባቢዎች፣ መተላለፊያ ኬላዎች፣ በስደተኞች መጠለያዎች ውስጥ ቁጥጥርና ክትትል እየተደረገ መሆኑን የኢትዮጵያ ጤና ጥበቃ ሚኒስቴር አመልክቷል። መረጃዎች ቁጥሮች የሚሰጧቸው በመረጃ የተካተቱ ቁጥሮች ባለፈ ሳምንት አጋማሽ ላይ ከነበረ መረጃ የወጡ መሆናቸውን ገልጸዋል። ታዲያ ውይይት ያደርጋሉ። የቴክኒኩ ነገር ካላገደን፣ ዛሬ ወረርሽኙ ወደ ኢትዮጵያ እንዳይገባ ለመከላከል መንግስት በምክትል ጠቅላይ ሚኒስትሩ የሚመራ የኢቦላ ምላሽ ብሔራዊ ግብረ ኃይል አቋቁሞ በመላው ሀገሪቱ እየተንቀሳቀሰ መሆኑን የጤና ጥበቃ ሚኒስቴር የሕብረተሰብ ጤና አደጋዎችና የቁጥጥር ምላሽ የተባለው ክፍል አማካሪ አቶ አስቻለው አባይነህ ባሳለፍነው ሳምንት ለአሜሪካ ድምፅ የገለጹትን ጨምሮ ዛሬ በዘገባችን አካተናል። የቴክኒክ ነገር አልተፈታም። ታዲያ አልተፈታም። እንግዲህ ባለፈው ጊዜ የምታስታውስ ከሆነ አሁን ለኢትዮጵያ ለመከላከል ሊረዳ የሚችል የኢትዮጵያ ሐኪሞች ሄደው ነበር እንግዲህ ከዛ ወደ ልክ ነው በተነሳበት በተስፋፋበት ጊዜ ለእርዳታ ሄደው ነበርና እዛ ያገኙትን ተመክሮም ተጠቅመው በመከላከልም ደረጃ በአንዳንድ ቦታዎች ከተከሰቱም ሊረዱ የሚችሉበት ሁኔታ አለ። እንዳልነው ቅድም እንደጠቀስ ነው ከበፊቱ አሁን ትንሽ የተሻለ ሁኔታ ያለው፣ ግን ያም ሆነ ይህ መቼም ቶሎ ነው የመጣው። አንዳንዱ በነገራችን ላይ አልተረጋገጠም ይመስላል እንጂ አልተረጋገጠም እኮ ነው የሚሉ ያሉት የአነጋጋሪ ሁኔታ ነው። ወረርሽኙ ምናልባትም ለረጅም ጊዜ መጥፋት በሚችል ደረጃ የተቆጣጠሩት መስሎ ነበር። ከዚህ ቀደም ከሚታዩ ወረርሽኞች በጣም ተጠናክሮ የመጣ ነበረ፣ የመጨረሻው ያንኑ ያህል መልካም ዝግጅት ነበረ፣ የዩናይት ስቴትስም ያደረገችው እርዳታ ሲዲሲ፣ የበሽታዎች መከላከያ ቁጥጥር ድርጅትን ጨምሮ የአካባቢ ሀገሮች ኢትዮጵያን ጨምሮ ተጎራባቾች በሙሉ ባለሙያዎችን በመላክና ለተጎዱት ሶስት ሀገሮች እርዳታ በመስጠት ከፍተኛ ርብርብ አድርገው ያልምድ እንዳልሺው ለመጪ መቼም ቢመጣ እንከላከላለን በሚችል መንፈስ ቢያሳድርም ፈጥኖ ነው የተከሰተው። ሙሉ ጥናቶች የተጠናቀቁ አይመስልም። ሆኖም ቀደም ብለሽ እንደገለሽው የዓለም ጤና ድርጅት ዝግጅቱን አጠናቅሮ አካባቢዎቹም አቅማቸውን አጎልብተው እርዳታ የሚሰጡ ራሳቸውንም ለመከላከል የሚሞክሩ ሀገሮችም በዚያ ነው ያህል ዝግጅት ላይ መሆናቸው ነው እየተዘገበ ያለው። አዎ እንደዛ ነው ያለው። እንግዲህ ተስፋ እናደርጋለን ይህን ሁሉ ተስተካክለው ራሱ ራሱ ራሱ ኢቦላ ማሁን ገባ የሚሉት ኮንጎ ዴሞክራሲያዊ ሪፐብሊክ ገባ የሚሉት በሙሉ የስሜቱ ነው እንጂ የሚመስለው በሙሉ የገባው በሽታ በሙሉ ኢቦላ መሆኑም አልተረጋገጠም ነው የሚሉት። አልተጠናቀቀም ጥናቱ አልተረጋገጠም። መልካም አዳነች። የጤና ዘገባዎችን መንደርደሪያ አድርገን የቴክኒክ እክሉ እስኪፈታ እያደረግ ነው እዚህ ላይ ገታ እናደርግና ከማጫወቻው ላይ ምንም አይነት ነገር ማጫወት ባለመቻሉ ሁሉንም ዘገባዎች አናቀርብም። በሲዲ ግን ሙዚቃ ደርሶናል። ሙዚቃን ጋብዛችሁ

መዳ አዝማጁን ሰብሳቢ አስተማሪ ሁሉ አዋቂ መካሪና፣ አስታራቂ አዛኝ ሰው ናት የምትሳሳ ክፉ ደጉን የማትሳ

አድማጮች በገጠመን የቴክኒክ እክል ሳቢያ ድንገት ያቋረጥ ነውን ፕሮግራም በነገው ምሽት እናቀርባለን። ለገጠመን ችግር ይቅርታ እንጠይቃለን። አሁን የማጠቃለያ ዜናውን ከዳነች ፍሳዬ። ኤርትራ ከኢትዮጵያ ከተገነጠለች ወዲህ በየብስ የተከበበችው ኢትዮጵያ በወታደራዊ ኃይሏ በምታደርገው ለውጥ የአየር ኃይል የመመስረት እቅድ እንዳላት ከመንግስት ጋር የተሳሰረ ሚዲያ መግለጹን ሮይተርስ የዜና አገልግሎት ዘግቧል። ኢትዮጵያ የአየር ኃይሏን የባህር ኃይሏን እንደ አውሮፓ አቆጣጠር በ1991 ዓ.ም ያፈረሰችው ክፍለ ሀገሯ የነበረችው ኤርትራ ለ30 ዓመታት ያህል የነፃነት ትግል አካሂዳ ከተገነጠለች በኋላ መሆኑ ይታወቃል። ይሁንና ኢትዮጵያ አሰልጣኝ የባህር ኃይል ተቋም እንዳላት ሮይተርስ የዜና አገልግሎት ዘግቧል። ደቡብ ሱዳንን አሁን ወዳለችበት ቀውስና መከራ እንድታሽቆለቁል ምክንያት ሆነዋል ያሏቸው ተፋላሚ ወገኖች መሪዎች የአሁኑ ምግባራቸውን እንዲለውጡ ለማስገደድ የሚቆነጥጡ የገንዘብና ሌሎችም እርምጃዎች እንዲወሰዱባቸው የተባበሩት መንግስታት ድርጅት የአጣዳፊ ጊዜ እርዳታ አስተባባሪ ማርክ ላኩስ ጥሪ አስተላልፈዋል። የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ ራሳቸውን ከወንጀል የመማር ፍጹም ስልጣን እንዳላቸው የህግ ምሁራን መናገራቸውን ገልጸዋል። ይሁንና አቻምና በዩናይትድ ስቴትስ በተካሄደው ምርጫ የሩሲያ እጅ ከመግባቱ ጋር የሚያገናኘኝ ነገር ስለሌለ ለምን ለራሴ ምህረት አድርጋለሁ? ሲሉ ጠይቀዋል። ትራምፕ ዛሬ በትዊተር ባስተላለፉት መልእክት ልዩ መርማሪ ሮበርት ሙለር ለአንድ ዓመት ያህል በማካሄድ ላይ ያሉትን የምርመራ ሂደት ማቆሚያ የሌለው ክትትል በማለት በተለመደው መልኩ አጥላልተውታል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ስልጣኑን ከተረከቡ ዛሬ 500 ቀናቸውን ደፍነዋል። ከማንኛውም የአሜሪካ ፕሬዝደንት የበለጠ ብዙ ስራ ማከናወኔን ብዙ ሰዎች ያምናሉ ብለዋል። የግብር መጠን መቀነሱን፣ በሀገሪቱ ወታደራዊ ኃይል መዳበርን፣ ወንጀልና ህገወጥ ፍልሰት መቀነስን፣ የድንበር ጥበቃ መጠንከርና የኢኮኖሚ እድገትን ካነሷቸው ስኬቶች መካከል ናቸው ብለዋል። አድማጮች ለምሽቱ የማጠቃለያ ዜና የያዝነው በዚሁ አበቃ። የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት በ19ና በ25 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሰዓት በየቀኑ ከሚስ ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንሳ ፕሮግራም እዚህ ላይ ያበቃ። ያስተናገድናችሁ አሉላ ከበደና አዳነች ፍስሃ ነን። አሁን ትግርኛ ይቀጥላል። በእኛ በኩል ሰላም ደህና ደሩ።